ን ልስና ፖ አማሪኒ ኤትዮፒስካ ስፕሮክ። በዚህ ሬዲዮ ፕሮግራም በኡብሳላ ከተማ እንዲሁም በአጠቃላይ በስዊድን የምንኖር ኢትዮጵያውያን ማህበረሰብ አባላት በቂ መረጃዎችን በቋንቋችን የምናገኝበት እንዲሆን የሚሰራ በመሆኑ ከዚህ በኋላ በሚኖሩን ጊዜያቶች በሙሉ በጥሩ እቅድ የተለያዩ ጠቃሚ መረጃዎችን ለማቅረብ እንሞክራለን። መረጃዎቹ አዳዲስ የሀገር አቀፍ ይዘቶች ያላቸው እንዲሆኑ እንዲሁም በዕለት ተዕለት ሕይወታችን ሊያግዙን የሚችሉ መረጃዎችን የምናቀርብበት ነው የሚሆነው። እርስ በርስ የምንማማርበት፣ በኑሯችንም የሚያግዙንን ሀሳቦች እርስ በርስ የምንካፈልበት መንገድ እንዲሆን እንጠራለንና እናንተም አድማጮቻችን የዚህ ዓላማ ተሳታፊ እንድትሆኑ ስለምንፈልግ ሀሳባችሁን በማካፈል ትረዱናላችሁ። ሁሉንም የሬዲዮ ፕሮግራሞቻችንን ለማዳመጥ ከፈለጋችሁ ሲዩ ድረገጽ ላይ ወይም ዌብሲዳ ላይ ሲዩ ኡፕሳላ ዶት ኤሲ ስላሽ ሬዲዮ ብላችሁ አማርኛ የሚለውን ቋንቋ መርጣችሁ ማድመጥ ትችላላችሁ። ሲኢ ኡፕሳላ ዶት ኤሲ ስላሽ ሬዲዮ ብላችሁ ማግኘት ትችላላችሁ። እንዲሁም በስልክ ሀሳባችሁን መግለጽ የምትፈልጉ ካላችሁ በሲዩ ቢሮ ስልክ ቁጥር 01869458 ላይ መደወል ትችላላችሁ። 01869458 በዚህ ስትደውሉ ግን በአማርኛ ሳይሆን በስዊድንኛ ነው ማናገር የምችሉት ወይም ሀሳባችሁን መግለጽ የምችሉት። ከዚህም በተጨማሪ በኢሜል አድራሻችን ሀሳባችሁን ማጋራት የምትፈልጉ ካላችሁ ራዲዮ አር ኢ ዩ ኤስ ኡብሳላ ኤስ ኢ ብላችሁ ብትልኩልን ይደርሰናል። በኢሜይል አድራሻችን ራዲዮ ዶት አር አይ ዩ ኤስ ኢ ኡፕሳላ አንድ ቃል ነው፣ ኤስ ኢ ኡፕሳላ ዶት ኤስ ኢ ብላችሁ ላኩልን። የፌስቡክ ገጻችንንም ላይክ በማድረግ ዘውትር የምናስተላልፈውን ፕሮግራማችንን በቀላሉ መከታተል ትችላላችሁ። የሲዩ ዜና ይህ በየሳምንቱ የምሰደው የኢትዮጵያ አማርኛ ፕሮግራማችን ነው። የሲዩ ዜና በ31 ኦገስቲ የኢንተርናሽናል ክቢኖ የሴቶች ማህበር በሚያካሄደው አክቲቪቲ በአትክልት ትሬጎርድ በሚገኘው ውስጥ ከፒፊራ ከሚባለው ራዲዮ ጋር አክቲቪቲ ሲያደርጉ ሪፖርት ተደርጓል። በአንድ ሴፕቴምበር የእንግሊሽ ኮርስ ለአዲስ ጀማሪዎች በሲዩ ተካሂዷል። በዚሁ ቀን ሲዩ ጤንና አጠባበቅ ዋና መስሪያ ቤት ጋር ስብሰባ አካሂዷል። ዋናውም የተደረገ ስብሰባ በውጭ ሀገር ዜጎች እንዴት ይሄ ቬሩሱ የመጣውን ቬሩስ ለመከላከል እንዴት ገብቷቸው እንደነበረ ለሚያሳይ ጥናት ለማካሄድ እንደነበረ ታውቋል። በሁለት ሰፕቴምበር የአረበኛ ትምህርት ኮርስ ተጀምረዋል። የውሳላ ዜና የውሳላ ዜና ክሮኖ በሽታው ያለበት በ31 ኦገስት በውሳላ ውስጥ ሦስት መቶ ሰማንያ አስር ሰዎች ስምንት መቶ አስር ሰዎች ሲታመሙ፣ ይኸውም አስር ጭማሪ ካለፈው ጊዜ አድርጓል። በአሁኑም ጊዜ የሞቱ ሰዎች ሁለት መቶ ሰላሳ ስድስት በበሽታው ሲሆኑ በዚህ ሳምንት የጨመረ ነገር አልነበረም። በሚቀጥ በኦብሳላ ውስጥ ጥሩ ፒሴሪያ ያለውን ለሬክላም ሳይሆን በስራው የተመዘገነ ፒሴሪያ በክንሚስታ ኮሙን ተሸለመ። ይኸውም የተሸለመው ፒሳ እቤታቸው እየሰሩ እንዴት እንደሚበሩ በቀላሉ የሚረዳ በመሆኑ ነው ሲል የክንፒሳ ኮሙን አስታውቋል። በኡብሳላ ውስጥ በቤታቸው ሆነው እንዲሰሩ ከክሮኖ ቪሮስ በሽታ ጋር በተያያዘ ብዙ ሰዎች በቤታቸው ስለሚሰሩ ይህ ስራ ወደፊትም እየተጠናከረ ይቀጥላል ሲል በኡብሳላ ውስጥ የመድኃኒት ቤቶች ፋብሪካ ፐርሶናል ማናጀር የሆነው ስቴፋን ሲልቤ የተባለው አስታወቀ። የዜናው ምንጭ የውሳላቲ ጋዜጣ ዩኤንቴ ነው። የአገሪቱ ዜና በውሳላ በአገሪቱ ውስጥ ሕጉን ለማጠናከር እና በዚህ በጤና ጥበቃ ሚኒስቴር መስሪያ ቤት የሚሰጠውን ድንጋጌዎች በሁሉም መከተል እንደሚገባው መንግስት አስታውቀዋል። እስካሁንም በተደረገው ጥናት ሰው ሕጉን እያከበረ እንደሚሄድና በሽታውም እየተዳከመ እንደሆነ ጠንቅ አስታውቀዋል። በዚሁ ጊዜ ከሚታወቀው በቅርብ ጊዜ ቫክሲን ወይንም ደግሞ የሚወጉት መርፌ በዚህ በቅርብ ጊዜ ውስጥ እንደሚ እንደሚሰራ እና እንደሚሞከር ተገልጿል። የእኩልነት ሚኒስቴር ከአንደኛ ሴፕቴምበር አንስቶ በስራ ላይ በየቦታው በየኮሙኑ የሚሰሩትን የልዩነት የሚታየውን አጥብቆ እኩልነትን ለማምጣት እንደሚሠራ የእኩልነት ሚኒስቴር ኦሳ ሊንድ ጋሃል ገለጸች። ዜናው በዚህ ይጠናቀቃል። አብራችሁን ስለቆያችሁ እናመሰግናለን። ያነበብኩላችሁን የመሸሻናኝ በቴክኒክና በራዲዮ የሚሰድላችሁ ፋያት ነው። በሉ እስከምንቀጣ ደህና ሁኑ። Bringing musical literature to your soul and ears. Out, out, out, out, out, abokusmard e在aye pnmacekoye bnnamožtey mattar走a

Ai până c-a gărit mi să manie, de Din asta eu să la ce Ai pești mă ce Ne lana-te lângă-mi Canțile ወገን ማዱ ሊያደርጉ ሲፈሩ በያሉበት ሀገር አበሾች ሲባሉ ሲሰበሰቡማ ሲደምቅ ጨዋታቸው፣ አንቺ ነሻው ሸገር ትልቋ ርስታቸው። ጤፉኳም ባይገኝ በማሽላ እንጀራ፣ የአገር ቀሚስ ለብሳ እህታቸው ዝጦራ በነጭ ባ አረብ አገር ቢሆንም መኖሯቸው፣ ኢትዮጵያም ማየት ነው ትልቁ ህልማቸው

Nobody can fix it up. Nobody can bring peace up. Africans are laid out while them love them Greenland. Who gonna be them for this one night? Last one out of the peace? It's a pants and body slang. Calling us away for digital. I go for Tizababa, cause the people living there. I can't wait to see my hood. Feel like it's not too late. Only local let me live this. Mulina but I are in a paradise in a Tizababa town. <laughs> Yeah. Yeah.

Și de vreți să vă Am fost cu și părți și fuck አብራችሁም በፕሮግራማችን እንደቆያችሁ በራሴ ስምና እንዲሁም በሬዲዮ ኃላፊ በአቶ አዚዝ ስም በሚቀጥለው ሳምንት እስክድንገናኝ ድረስ ደህና ሰንብቱላለው። ደህና ቆዩን።